Voice of America። አምነስቲ ኢንተርናሽናል በትግራዩ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት አባላት እንዲሁም የአማራ ክልል ፖሊስ ኃይል እንዲሁም የፋኖ ሚሊሻዎች በልጃገረዶችና ሴቶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶች ያጠናቀረበትን ጥናት ነው ይፋ ያደረገው። ከዚህ ቀደም ሪፖርት የተደረጉት ህገወጥ ድርጊቶችና ወሲባዊ ጥቃቶችን ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን እየወሰደ መሆኑን ያመለከተው የኢትዮጵያ መንግስት በበኩሉ ባወጣው መግለጫ አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉ ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትን ብዙ የህወሀት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንነዋል። ዘገባውን የተከታተለው ደረጀ ደስታ ጥናቱን በተባባሪነት ያሰናዱትን የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሀ ተክሌን ጨምሮ አነጋግሮ የኢትዮጵያን መንግስት ምላሽን ማካቶ ተከታዩን ይዘው ቀርበዋል። አምነስቲ ከየካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናቀረው ፆታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን ስልሳ ሰው ሰዎች በማነጋገር መሆኑን ገልጿል። ከእነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት ደህንነቱ በተጠበቀ የስልክ መስመር መሆኑን አስታውቋል። ከየካቲት እስከ ሚያዚያ ባሉት ወራት ውስጥ 1288 የሚሆኑ የፆታ ጥቃትና መድፈር የደረሰባቸው ሴቶች ወደ ህክምና ጣቢያዎች መሄዳቸውን የሚያሳይ መረጃ ከጤና ተቋማት ባለሙያዎች መሰብሰቡንም አመልክቷል። የኢትዮጵያ መንግስት ባወጣው መግለጫ ደግሞ በማናቸውም ሁኔታ ውስጥ ወሲባዊ ጥቃትን የሚያወግዝ መሆኑን ገልጾ በትግራይ ክልል ውስጥ በተካሄደው ግጭት ወቅት አንዳንድ የሰራዊቱ አባላት በግልጽ የተሰጣቸውን መመሪያና ደንቦች በሚጻረሩ ተግባራት ላይ መሳተፋቸውን በመገንዘብ መግለጫ ማውጣቱን ጠቅሷል። እንዲህ ያሉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን መውሰዱንና ወደፊትም ጥቃት ፈጻሚዎችን ለፍርድ ማቅረቡን ይቀጥላል። لبت على የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ አይደለም የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችንና እዚያም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትንና በዚያም የሰፈሩትን ብዙ የወያኔ ሚሊሻዎችን ነው ብሏል። ጥናቱን ያዘጋጁትና የአምነስቲ ኢንተርናሽናል የቀውስ አማካሪ የሆኑት ዶናቴላ ሮቬራ ከአሜሪካ ድምፅ የእንግሊዝኛው ፕሮግራም ስቲቭ ሚለር ጋር ባደረጉት ቃለመጠይቅ ይህ በመካከለኛው ምስራቅና በአፍሪካ የጾታ ጥቃቶችንና ጦርነቶች ላለፉት ሀያ ዓመታት እንደመረመረ ሰው እንዲህ ያለ የከፋ ሁኔታ ገጥሞኝ አያውቅም ብለዋል። እሳቸውም ጨምረው እንደተናገሩት በሪፖርታቸውም ላይ እንደተዘገበው የትግራይ ሴቶችና ልጃገረዶች የጦር መገልገያ በመሆን መድፈርና ወሲባዊ ጥቃት ተፈጽሞባቸዋል ተብሏል። በሴቶቹ ላይ የተፈጸሙት ብዙዎቹ ወሲባዊ ወንጀሎች ከባድና አስደንጋጭ ናቸው። ሴቶች በቡድን የተደፈሩ፣ ለወሲብ ባርነት የተዳረጉ፣ በተለያዩ የማሰቃያ ዘዴዎች የተጎዱ ማንነታቸውን የሚያጎድፍ ስድብ፣ የሞት ማስፈራሪያና ዛቻዎች የደረሱባቸው በመሆኑ ዘላቂ የአካልና የስነ ልቦና ጉዳት ደርሶባቸዋል ሲል አምነስቲ በሪፖርቱ አመልክቷል። ብዙዎቹም ወንጀሎች በጦር ወንጀለኝነት ሊያስጠይቁና በሰው ልጆች ላይ ሊፈጸሙ የማይችሉ ናቸውም ብሏል። የኢትዮጵያ መንግስት በመግለጫው አምነስቲ ኢንተርናሽናል በቀደሙ ሪፖርቶቹ በኢትዮጵያ መንግስት ላይ ስሜት ቀስቃሽ ጥቃቶችንና የስም ማጥፋት ዘመቻዎችን ወደ ማካሄድ ያዘነበለ ይመስላል ብሏል። በተለይም በአንዳንዶቹ የምስራቅ አፍሪካ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስተዋል። አምነስቲ ኢንተርናሽናል በበኩሉ ለኢትዮጵያና ኤርትራ ለሚገኙ መሪዎች በደረጃው ላሉ መንግስታዊ መስሪያ ቤቶች በጥናቱ ላይ አስተያየታቸውን እንዲሰጡ መጠየቁን ገልጾ ምንም ምላሽ አለማግኘቱን ጠቅሷል። በሌላም በኩል ለሪፖርቱ ምላሽ እንዲሰጡና አስተዳደራቸው እነዚህን ድርጊቶች ለማስቆም ምን ዝግጅት እያደረገ እንደሆነ የተጠየቁት የዋይት ሀውስ ቃል አቀባይ ጄን ሳኪ ተከታዩን ምላሽ ሰጥተዋል። በአካባቢው ካሉ ሀገራት መሪዎች ጋር በቅርበት እየተገናኘን ነው። በኢትዮጵያ ውስጥ እየተካሄደ ባለውና በምናየው የሰብአዊ መብት ጥሰት በእርግጥ ደንግጠናል። ይህም በሚመለከት በዚህ አካባቢ እየሰራን ስላለው ዝርዝር ነገር ይበልጥ መረጃ ለማግኘት በእርግጠኝነት የምመራችሁ ወደ ውጭ ጉዳይ ሚኒስቴራችን ነው። በዚህ ጉዳይ በአስተዳደራችን ባለስልጣናት አማካኝነት በርካታ መግለጫዎችን አውጥተናል። ወደፊትም በይፋ ማውጣታችንን እንቀጥላለን። በሌላም በኩል የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረክርስቶስ ባወጡት የትዊተር መልእክት አምነስቲ ኢንተርናሽናል ኤርትራን በጠላትነት ማሳደድና የስርዓት ለውጥ አጀንዳውን እውን ለማድረግ ባለፈው መጋቢት በማይካድራ ጭፍጭፋ ፈጽመው የሸሹትን የወያኔ ሚሊሻዎች የሐሰት ምስክርነት ያቀርባል ብለዋል። የአምነስቲ ኢንተርናሽናል ሪፖርት ግራና ቀኝ ያሉትን እውነታዎች ለማጣራት ምንም ፍላጎት ሳያሳይ የቀረበ የሙያ ስነ ምግባር የጎደለው ነው ብለዋል። በሚያሳዝን ሁኔታም ይህ ፖለቲካ ይዘት ያለውና የኤርትራን ስም የማጥፋት ጥቃት ለመጀመሪያ ጊዜ የተፈጸመ አይደለም ብለዋል። የውጭ ጉዳይ ሚኒስትሩ ይህን ዘገባ መሰረት በማድረግ የሪፖርቱ ተባባሪ አዘጋጅና የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሐ ተክሌ ጋር ቆይታ አድርገናል። በቅድሚያም ይህ ሪፖርት ከእስከዛሬዎቹ ሪፖርት በምን እንደሚለይ በማስረዳት ይጀምራሉ። ይህ እንግዲህ ጊዜ ወስደን በረጅም ጊዜ ያጠናነው ጥናት ነው እና በዚህ ዓመት በፈረንጆቹ አቆጣጠር ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች ስናናገር የቆየ ነው። በዚህም ምክንያት ደግሞ ረጅም ጊዜ ፈጅቷል። ረጅም ማለት ያው ኮሚኒኬሽንም ካለመኖሩ አንጻር፣ ሌሎች ሌሎች ስጋሪ ነገሮች ከመሆናቸው አንጻር እነዚህም ወደ ስልሳ ሶስት የሚጠጉ ሰዎች ረጅም ጊዜ በተለያዩ መንገዶች እንደማናገር ናቸው እና ስለዚህ ከዚህ ከነበሩት የሚለየው በጣም ብዙ ሰዎች ማናገራችን፣ ሁለተኛ ደግሞ እዚህ ስራ ላይ ተሰማርተው ካሉ የሕክምናና የሰብአዊነት አገልግሎት የሚሰጡ ድርጅቶች ከእነሱም ጋር በተገኙ መረጃዎች ማጠናከራችን በመሆኑ ከሌሎቹ አሁን በሚዲያ ሲወጡ ከነበሩት የተወሰኑ ሰዎች ብቻ ነግረው ከሲያወጡ ከነበሩት አንጻር የተሟላ ነው ማለት ይቻላል። በተለይ የጾታ ጥቃት እንዴት እንደተፈጸመ፣ እስከ መቼ እንደቆየ፣ የቤት አካባቢዎች እንደነበሩ የተሟላ ስዕል የሚሰጥ ነው ብሎ ማለት ይቻላል። አምነስቲ እንደካቴት እስከ 013 ድረስ ያካሄደውን ጥናት ያጠናከረው ወታዊና ተያያዥ ወሲባዊ ጥቃቶች ተፈጸሙብናል ያሉትን 63 ሰዎችን በማነጋገር መሆኑን በሪፖርቱ ገልጿል። ከነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት የስልክ መስመር መሆኑን አስታውቋል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ ነው የሚል ጥያቄ አንስቷል። አምነስቲ የመረጃ እርምጃ ምንጭ ያደረገው በሱዳን ያሉት ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሽቱት ጋር ተደባልቀው የሚገኙትን ነው ብዙ የወያኔ ሚሊሻዎችም ሰፍረዋል ብሏል እና በዚያ ላይ በአንዳንዶቹ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል በተለይ በምስራቅ አፍሪካ ባሉት ላይ እዚህ ላይ እርስዎ ምን ይላሉ አዎ እንግዲህ ይሄ ጦርነት ከተጀመረ ወዲ ላዚ ለዚህ ጥናት እንደዚሁ ምርመራዎች ኢትዮጵያ ለመግባት ብዙ ጊዜ ጥያቄ ጠይቀናል መንግስት ደግሞ ይንን ፈቅዶልን አያውቅም ምላሽም አይሰጠልም በኢሜይልም በደብዳቤም ጠይቀናል እና ያንን ከልክሎ ከዛ በኋላ ደግሞ ገለልተኛ አይደለም ብሎ ማለት ትንሽ እንትን አይሆንም ያተፈቅዶልን ቢሆን ኖሮ እንደውም የበለጠ ቁጥር ያላቸው ሰዎች ማግኘት እንችል ነበረ። በስልሳ ሶስት ብቻ ሳይሆን ከዛ በላይ ያሉ ሰዎች ማናገር እንችል ነበረ ይህን ያንን ስላልፈቀደልን ነው። ይሄው ነው። ሌሎቹ አሁን ለምሳሌ ሱዳን ያሉ እንደዚህ ናቸው እንደዚህ ናቸው የሚለው ብዙዎቹ እንግዲህ ሴቶች ናቸው። ትልልቅ ሴቶችም አሉ፣ ወጣቶችም አሉ። ያናገር ናቸው። ተዋጊም ቢሆኑ ይሄ ጉዳት ሊፈጸምባቸው የሚል ነገር የለም። ሌላ በሰብአዊ መብት ጥሰት የሚጠየቁ ከሆነ መጠየቅ ነው እንጂ ያለባቸው መደፈር የለባቸው። በዚሁ ደግሞ በርቀት ያናገርናቸውም ቢሆን ምሳሌ እነሱን አናግረን የህክምና ባለሙያዎችንም አናግረናል። ና እዛ ያሉት ማለት ነው ሽሬና ሌሎች አካባቢዎች ያሉ ሬት እና ባለሙያዎች ከሚነግሩን ጋር በጣም ተመሳሳይ ነው። በሰርቫይቨሮቹ ወይም ደግሞ በጉዳተኞቹ ምስክርነት ላይ ብቻ ተመሰረተ አይደለም። አሁን ብዙዎቹን ኬዞች የዛ ያሉት ሐኪሞች በተለይ በዚህ ጉዳይ ላይ የሚሰሩ ሐኪሞች ያውቋቸዋል። ምንም ተጋነን ነገር የለውም። ምናልባት መጋነን ያለበትን ያህል ወይም ደግሞ መደረስ ያለበትን ያህል አለመድረሳችን ነው እንጂ ችግር መሆን ያለበት ባለው ሁኔታ መድረስ የቻላቸውን ሰዎች አናግረን እንደውም ተደረገ ነው እና እንዲያውም ወደ ትግራይ ሄደን መስራት ቢፈቀድ ልንኖረ ከዚህ የባሰን እንደሚችል የሚል ግምት ሌላው ያው እንግዲህ ግለሰቦች ላይ የሚያተኩር ነገሮች አሉ ምንም መሰረት የላቸውም አንዱ አሁን እርስዎም የጠቀሱት እና መንግስትም በሪፖርቱ ያነሳው አንድ ሺህ ሁለት መቶ ሰማንያ ስምንት የሚሆኑ የጾታ ጥቃትን ተፈጽሞባቸዋል የተባሉ ሴቶች ወደ ህክምና ጣቢያዎች ሄደው ሪፖርት ማድረጋቸውን እና እንክብካቤ ሕክምና ማግኘታቸውን እርዳታ ማግኘታቸውን የሚጠቁም ሪፖርት ከጤና ተቋማቱ ማግኘቱን በሪፖርቱ ተካቷል። ግን በሌላ በኩል ደግሞ የጤና ተቋማቱ የወደሙ መሆኑን እዛው ሪፖርቱ ላይ ተገልጿል። እና ከተአማኒነት አንጻር የሚል በመግለጫ ውስጥ በዚህ ያለ ይዘት ያለው ነገር መንግስት አውጥቷል። እዚህ ላይ ምን ይላሉ? ሁኔታው እንግዲህ ያው ነገሮችን የማጣበም ጉዳይ ነው እንጂ ሪፖርቱ ላይ ግልጽ ናቸው። ለምሳሌ ብዙ የጤና ተቋማት ተጎድተዋል። ይህንን ደግሞ ሪፖርት ያደረግነው እኛ ውስጥ የነበሩ ለኤምኤስኤፍን ጠቅሰን እንትን ያለ ያ ማለት ሁሉም ፈርሰዋል አይደለም። የተወሰነ አገልግሎት የሚሰጡ አሉ እና አንድ ሺ ሁለት መቶ አካባቢ ሰዎች ጥቃት ደርሶባቸዋል የሚለውን ነገር ራሱ ከዩኤንኤፍፒኤ ዌብሳይት ላይ የኢትዮጵያ ዩኤንኤፍፒኤ ዌብሳይት ላይ ያገኘነው ነው። ግን ደግሞ የሚሰሩ ጤና ጣቢያዎች አሉ። የሽሬ ሆስፒታል ይሰራል፣ የሁመራ ሆስፒታል ይሰራል፣ የአክሱም ሆስፒታል ይሰራል፣ የአዲግራት ሆስፒታል ይሰራል። ከእነዚህ ውስጥ ደግሞ ጉዳት ደርሶባቸውም አሉ ደግሞ የተወሰነ ፓርታቸው እንትን ያለመ መድኃኒቶቻቸው የተዘረፉ መሳሪያዎቻቸው የተዘረፉ አሉ። ባላቸው አቅም ግን እየሰሩ ስለዚህ ይሄ ደግሞ እዛ ላይም ተገልጿል እና ግን ያው ቁጥሮችን እንደዚህ እያወጡ ተገለጹበት መልክ ሳይሆን ባልተገለጹበት መልክ የማቅረብ ነገር ነው የሚሆነው። ይሄ ነገር ለምሳሌ አሁን አዲግራት ላይ ለምሳሌ ሶስት መቶ ሰባ አምስት ኬዞች አይተናል ጾታዊ ጥቃት ብሎ ከዛ ከአይኔ ያገኘ ነው ከሐኪም ቤት ማለት ነው። አጠቃላይ ደግሞ ስታይ ሌሎች መጫዎች ደግሞ በትግራይ ላይ ወደ አንድ ሺ ሁለት መቶ ተደርገዋል ይባላል። እንግዲህ ትክክለኛ ቁጥር ነው ማለት አይቻልም። ምክንያቱም ሕክምና ጣቢያ የሚሄዱ የሕክምና አገልግሎት ለማግኘት የሚሄዱ ተጎጂዎች በጣም በንስ ናቸው በተለያዩ ምክንያቶች። አንደኛ ተደራሽነትና የጸጥታ ሁኔታ ብዙ አይመቻቸውም። ሁለተኛ እንደዚ ነገሮችን ደግሞ ሪፖርት ማድረግም ታቡም ወይም ደግሞ ነውርም ነው። ስለዚህ ቁጥሩ ከዛ በላይ እንደሆነ ነው መገመትም ያለበት እና ያው ያነሱት ምክንያት ብዙ ውሃም ያነሳ አይደለም። ሪፖርቱን የሚያነበሰው በደንብ የሚገባው ይመስል በተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ እያካሄዱ ያሉትን ሪፖርት አምነስቲ ለመቀበል አለመፈለጉ አስገርሙ እኛልም ይላል የኢትዮጵያ መንግስትና እናንተ መቀበል አልፈለጋችሁም፣ ወይስ ድን ነው ያለው ነገር በሱ በኩል አምንስቲ የሚደረጉ ኢንቨስቲጌሽኖች ወይ ምርመራዎች ካሉ ለነዛ ለመተባበር ፈቃደኛ ነው ገለልተኛና ነጻ እስከሆኑ ድረስ ማለት ነው። ግን ፐብሊክሊ ላ ይህንን እንደግፋለን፣ ይህን አንደግፍም የሚል ነገር ወተና ወተን አናውቅም። ይህንንም እንተናደርገን አናውቅም። ያው ተስፋ የምናደርገው ግን ሂደታቸውም ውጤታቸውም አሁን እኛ የመዘገብነውን ነገር ቫሊዴት ያደርጋል ብለን እናስባለን፣ በትክክል የሚሰሩ ከሆነ አሁን በአማራና በአፋር ክልል እየተነሱ ያሉ የሰብአዊ መብት ጥሰቶች አሉ እነሱን አስመልክቶ አምነስቲ እስካሁን ያለው ነገር አለ። በእርግጥ እርሶ ክስተቶቹ መገናኛ ብዙኃን ላይ ስለወጡ ብቻ ሪፖርት እናወጣለን ማለት አይደለም ብለዋል መባሉን አንብቤያለሁ። አምነስቲ ጉዳዩን እየተከታተለው ነው። ይሄም ሆኖ ኦፍኮርስ እነዚህ እንግዲህ የምታውቁት ነው። አሁን ለምሳሌ የዚህ የሴክሱዋል ቫዮለንሱን ለመስራት ምን ያህል ጊዜ እንደወሰደብን እዛው ሪፖርቱ ላይ እንገልጽናል። ቀጥታ መሬት ላይ መገኘት ስለማንችል እና ነገሮች በተፈቱ ወቅቶች ሄዶ ማጣራት ስለማንችል በጣም የተራዘመ ሂደት እየሄድን ነው። ነገሮች እንደዚህ ነገሮች የምናጣራው ያሉንን ቴክኖሎጂዎች ያሉንን አቅም በሙሉ እንጠቀማለን። ግን ደግሞ ግራውንድ ላይ ሄደን እዛ ቦታ ላይ ሄደን መስረታ መቻላችን በወቅቱ እንደተፈጠሩ ሪፖርት ለማድረግ ከባድ ነው የሚያደርግ። ስለዚህ አሁን አፋር ላይ ተፈጥረዋል የሚባሉትን፣ በአማራ ክልል ላይ ተፈጥረዋል የሚባሉትን፣ የስደተኞች ላይ ተፈጥረዋል የሚባሉትን ለመስራት እንግዲህ በተሟላ ደረጃ ለመስራት ምም ተደራሽነትም ችግሮች አሉ ከዛ ምክንያት መናገር ያለብን ግን መረጃ በማጣት ብዙ ያሳለፍናቸው ናቸው አሉ። እነዚህ ብቻ አይደሉም። አሁን ቤንሻንጉል በተከታታይ የሚፈጸሙ ነገር አለ መረጃ እንዳገኘን ተናግረናል። ሳናገኝ ደግሞ መረጃ ለመረጃ ምንም መናገር አንችልም። ህፃን ወታደሮች የተባሉ ነገሮች አሉ። ፎቶዎች ብቻ ናቸው። በፎቶ ላይ ተመስረተ ደግሞ ያንን ነገር መናገር ብቻ ይቻል። ብዙ ነገሮች ነው ቤት መጠረግ ያለባቸው እና እንደዚህ አይነት ነገሮች ላይ በፍጥነት እንደተፈጠሩ መረጃ ለመሰብሰብ እና በወቅቱ ሪፖርት ለማድረግ ያው ቦታው ላይ መገኘት እናንት ማለት አለብን። ግን ያ ማለት እየሰራን አይደለም ማለት አይደለም። የአፋሩን በተለይ ነገ በቅርብ እየተከታተልን ነው። እንደምታውቁት እዛ አካባቢ የኢንተርኔትም የስልኩ ችግር አለ። ስለዚህ ብዙ አስቸጋሪ ሆኖብናል ግን በዚህ ሁኔታ ላይ በምንችለው ሁሉ ነገሮችን ለመከታተልና መረጃ ለማሰባሰብ እየሞከር ነው። እንደሚታወቀው የኢትዮጵያ መንግስት የአንድ ወገን የተኩስ አቁም ውሳኔውን ማንሳቱን ባሳወቀበት ማግስት የወጣ ሪፖርት ነው። ሪፖርቱ በዚህ ጊዜ እንዲወጣ የተደረገበት የተለየ ምክንያት አለ? አጋጣሚ ነው ማለት አንድ ሪፖርት ሲሰራ እና መረጃውን ሰብስበን በቂ መረጃ አለኝ ካለን በኋላ ቀኑን እንወስናለን ያን የምንወስነው እንግዲህ ከወር ከሁለት ወር በፊት አንዳንዴ መጓተት ነገሮች ሊኖሩ ይችላሉ ምናልባት ራሱ መንግስት የውጭ ጉዳይ ሚኒስትርም ይህን ጉዳይ ጋር ከሁለት ሳምንት በፊት ደብዳቤ በዚህ ጉዳይ ላይ ሪፖርት ልናወጣ ነው በቅርብ ጊዜ ውስጥ ስለዚህ ምላሽ ስጠን ብለን ጠይቀናቸው ነበረ። ስለዚህ የሪፖርት እየመጣ እንደሆነ ያውቃሉ። ስለዚህ ትናንትና ወይ ከትናንትና ወዲያ መንግስት ዲክሌር ስላደረገ ያወጣነው ነገር አይደለም። ከዚያ ቤት በተያዘ ፕላን ነው እና ኢንተረስቲንግ ውጭ ጉዳይ ሚኒስትር አቶርኒ ጀነራል ኦፊስ በሙሉ ነግረናቸዋል። በደብዳቤ ፖለት ሊወጣ ነው፣ ለ ከሁለት ሳምንት በፊት ነግረናቸዋል እና ከዚህ ጋር ማያያዛቸው ራሱ ይገርማል። ያው ለፐብሊክ ኮንዛምሽን ካልሆነ ያውቁት ነበረ። አቶ ፍስሃ ተክሌ የአምነስቲ ኢንተርናሽናል የምስራቅ አፍሪካ አድኒ ከድምጽ ራዲዮ ስም በጣም አመሰግናለሁኝ። እሺ፣ እሺ ደረጀ፣ እኔም በጣም አመሰግናለሁ።